ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ዘገባዎቻችን እናስተዋውቃችሁ። ከኢትዮጵያ ምግብ ጋር አንድ ላይ ፌራ አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር። የአፍሪካን ምግብና የአሜሪካን ጃዘ ብሎ በዚህ በዩናይትድ ስቴትስ ሳን ፍራንሲስኮ ከተማ የጃዝር ጎዳናን የመሰረቱ ታላቅ ኢትዮጵያዊ ከሰሞኑ አርፏል። እኝተው ማናቸው? በምሽቱ ዘገባለን። ሌሎች መሰናዶዎችንም ይዘናል። የደንገ ደግሞ የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ፣ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ በአክብሮት እንጋብዛለን። ች ላይ እንዳስተዋወቅ ናቸው። ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የህግ አውጪ ተቋም የተቆጣጣሪዎች ምክር ቤት ሳን ፍራንሲስኮ ቦርድ ኦፍ ሱፐርቫይዘርስ ለአንድ ትውልደ ኢትዮጵያዊ የማስታወሻ መርሃ ግብር አሰናድቶ ነበር። ትውልደ ኢትዮጵያዊው በከተማ ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ፣ በተለይም ደግሞ ሰብዓዊ ተግባራትን በከተማው ነዋሪዎችን የደገፉ ስለመሆናቸው በወቅቱ ተወስቷል። ሀብታሙ ስዩም በኚ ሰው ዙሪያ ያሰናዳው ዘገባ ይቀጥላል። በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ሕግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የሕግ አውጪ ተቋም አባል ከሆኑት መካከል አንዱ አሻሳፋይ ሰፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው። በንግድ ሰው ሰው እንዲሁም የማህበረሰብ አባልነታቸው ራሴላስ ሬስቶራንትንና የጃዝ ክለብን በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። በሰላሳ ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበረከትና በማገልገል ላይ ውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል። አሻሳፋይ በስሜት በተሞሉ ቃላት የዘክሯቸው የሞከሩት ሰው አጎናፍር ሽፈሮ ይባላሉ። በከተማ ውስጥ በነበራቸው ወደ አርባ ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ሕግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ አዘናቸውን ለመግለጽ ያላመነቱት። አቶ አጉናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 19 ሰባዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጉናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ አገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸው። እዚያ ዘመን የትግል ጓዳቸው ወይዘሮ አለማሽ እስጢፋኖስ ያን ጊዜ እንዲህ ያስታውሱታል። ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ህዝብ ነጻ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ የፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመር ነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር። የቀዳማዊ ኃይለ ስላሴ መንግስት ተወግደው የደርግ ዘመነ መንግስት በትረስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ ጉናፈር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊሊሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንድ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም። ራሴላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው። ኦልሞስት ሰባት ቀን ሞስትሊ አፍሪካን አሜሪካን አርቲስቶች የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎከሊም የታወቁም ወይንም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ በተለይ ዊኬንድ ላይ በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው። ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልም ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀምረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየው ያስታውሳሉ። ወደ ሰላሳ አምስት ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። መጀመሪያም ሌላ ቦታ ተጫውቶም ለማያውቁት እድል ይሰጣል እና አቀፈው ካልቸሩን አቀፈው እና ሬዚስታንቱ ጠፋ አብሮ መስራት ጀመር እና ይበዛውን ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰን የደረሰንና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው ይ ፖር ደር ሃርት በጣም በጣም ነው ያዘኑት። እና ያቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ እያወቀ ነው የገባበት። እነሱም አልገቡበት ግማሾቹ እዛ ውስጥ እሱ ግን ሂ ጀስት ዋንትድ ቱ ኢንትሮዲውስ እና የሰማውን ስራ ላይ ማዋል ዋንስ አፖን አ ታይም ፌመስ ነበረ ይህ ኤሪያ ስላሉ እሱን አጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር። የአፍሪካን ምግብ እና የአሜሪካን ጃዝ ብለው እንጆ ያደረጉት ነበር። አቶ አጎናፍር ስመገናናው ራስላስ ጃዝ ክለብን በጥቁር አሜሪካውያንና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ይችለው እንደነበር ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻሰፋይን የመሰሉ በህዝብ የተመረጡ ህግ አውጪዎች ይህንን አጉልተዋል። ብዙ ጊዜ ጥቁር ስደተኞች በማህበረሰቡ ውስጥ ከዕይታ የራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ፣ የማህበረሰባቸው አምድና ከሰፊው ሕዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር። የአቶ አጎናፍር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ገልጹታል። የሚገርም ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም የሰው ጋር የመተዋወቁ ድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይህንን እኛ እዚህ ያለነው ዲያስፖሮች፣ እና እንደዚህ ኦፖርቹኒቲ ነን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስብ ሁልጊዜ። ሁልጊዜ አሁን ፊልሙር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር ኢንክሉዲንግ እኔና የእህቴ ክለብ ሺባን እዛ እንድንመጣ ያደረገው እሱ እና እሱም በሚያደርግበት ጊዜ አሁን ሱፐርቫይዘሮቹን ሆነ ሜሮቹንም ገቨርነሮቹን በሚታወቅበት ጊዜ የኢትዮጵያን ኬዝ ነው የሚያመጣው። እሱ እዚህ ኖረ እንጂ ልብ ሁልጊዜ ኢትዮጵያ ነው ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁልጊዜ ፓርቲሲፔት ያደርጋል ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች ያደጋል ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኝን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ ሂዩዝ ሂዝ ከኔክሽን ኢትዮጵያን እንዲረዱ። አቶ አጎናፈር በቅርቡ ባደረባቸው ህመም ምክንያት በሰባ አንድ ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትለው መላ ቤተሰባቸው ለጥልቅ ሐዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ። ሴብቱ የመጣው የጃዝ እና የኢትዮጵያ ምግቡ እንዳልኩ ከሱ ነው እና የሱን ቪዥን ነው ይሄ ነገር እና ደግሞ የሚገርመው ነገር በሴት ያው ባለቤቱን ቢሆን በሴት ኢንዲፐንደንስ እና በሴቶች ራይት እና ራሳችንን መግፋት እንደምንችል እና አንድ ቦታ ማድረስ እንደምንችል ሁልጊዜ ኤንካሬጅ አድርገናል፣ ነው ምክንያቱም በእኛ ካልቸር በድሮ ይህ ስላልነበረ እና አሁን ብዙ ሙዚቀኞች እሱ ድሮ ኦፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የምጫወቱ እየመጡ ይነግሩኛል። ስለ ራሴ ላስ ያውቃሉ። እኔ ራሴ ላስ ጫዋት ነበር። እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ ያንጎኝ እንደውም ሌላ ሰው ሳይቆጥረኝ እኔ ነው አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡክ ላይ ጽፏል እና እኔ እኔ ምህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የሀገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕ ላይ አድርገን የእሱን ሌገሲ እንዲቀጥል ነው የምንፈልገው። ስ ሪ ኢምፖርታንት ለኛ ለእኛ ለቤተሰቦቹ ስ ሪ ኢምፖርታንት። ምክንያቱ ሁሉንም ነገር የሚያደርገው እሱ ነበረ እና አሁን ለእኛ ትምህርት ነው። አዎ በጣም ትልቅ ጉዳት ነው የደረሰብን፣ ግን አጠነከረን፣ ጥሩን ነገር እንድናያደረገን እና ስለዚህ አናቆምም። ከአሁን በኋላ የምናደርገውን የምንችለውን እየተማርንም እሱ እንቀጥላለን። እሱ የጀመረው በቅርበት በሚያውቋቸው ዘንድ የአቶ ጎናፍር ሽፈራው የሕይወት መንገድ ዩናይትድ ስቴትስን መኖሪያ ላደረጉ ኢትዮጵያውያን የሚተወቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ ስጢፋኖስ፣ አቶ ጎናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው። አይ፣ በጠቅላላው ግን ይህ ነው። አንድ ሰው ከራሱ ህይወት ውጭ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለአገሩ ህዝብ ኮንትሪቢት ማድረግ በጣም ትልቅ ነገር ነው እና እሱን በማድረጉ በጣም የሚመሰገንና አርያም የሚሆን ይመስለኛል። ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፈር የቀደሙ እንቅስቃሴዎች ትውልደ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያወሳሉ። አንድ ነገር ለእኔ እኔም ከሱ የተማርኩት ነገር የእሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን። አሜሪካን እኛን አይወድንም ወይንም አሜሪካ እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነው እና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆን ነው ሎሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን፣ ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን፣ ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፒታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ እንጂ፣ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያን ደርቶን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖረው፣ ራሱ ይሄ ነገር ሴንስ አይሰጥም። እንደዚህ ብሎ ማሰቡ እኛ የራሳችን ድክመት ነው። ኦርጋናይዜሽን ሚ ስትሮንግ ስላልሆንን ነው። ያንን ላይ መስራት አለብን ብሎ በፖለቲካል አክሽን ኮሚቴ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው። የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነፃነት አለማየው በድጋሚ አሁን እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ያጎና ፍር ምትባል እንዲሁም እህቴ እስራኤል አለማየው እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እና ችግር ላላቸው ሰዎች እና እንደነሱን አይነት ሰዎች መርዳት አስበናል፣ ፕላን አድርገናል። እና ይሄ ነው ይህንን እየሰራንበት ነው እና አምሹር ይሰራል። መርዳትም አለብን። የእሱም ሀሳብ አንደኛው እሱ ስለነበረ ይህንን ልናረግ የሚያሰብ ነው። መሰናዷችንን የማጠናቀቀው ሮበርት ስቲዋርት የተባሉ የጂያዝ ተጫዋች አቶ አጎናፍርም ከዘከሩበት የማኅበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲህ ይላሉ። በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመት ነበረ። ያልበሰልኩ መሆኑን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዞአቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ ጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣልያናዊ ነኝ እናምጠቅሳለሁ ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጎናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙሉጌታን በአድማጮች ስም በእጅጉ ላመሰግን እወዳለሁ። ለአሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ስዩም ዋሽንግተን ዲሲ። መሰናዷችን ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ ከሰራ አንድ ወጣትና እንዲሁም ደግሞ መተግበሪያውን ከተጠቀሙ ተገልጋዮች ጋር ነው። ወደ ዘገባው በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር አለም ደግሞ እዛኛው ሕንጻ ጋር ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ የተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛኸኝና ጓደኞቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል። እንትን ነው በአጋጣሚ መጀመሪያ ላይ እየሰራ የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሐሳብ አስበን በዛ ላይ እየሰራን ነበረ እና ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክስ ሰፖርት ላይ ግዴታ ማፒንግ ያስፈልገው ነበረ። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው፣ ምን የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻለም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም። እሱ እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው። በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገን። እና ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸው ነገሮች መድፈር ይመቸን ነበር። ራሳችን ቻሌንጅ ማድረግ እና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባል አለ እና ሌሎችም እንደዚህ ቲም ሜምበሮች በተለይ አሁን ሲቲዋችን ና አቤኒዘር እና እሱ ና እኔ ሁለታችን እንደዚ አይነት ነገሮች በጣም ደስ ይለናል እና እሱ ኢኒሽቲቭ ወሰደ እና አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጭ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ ቦታ ላይ ማለት ነው እና ስለዚህ ለሌሎቹም ለምን አናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው ስለዚህ አስበን ወይም እንደዚህ መስራት አለብን ብለን የገባ ነው ሳይሆን ከችግራችን ተነስተን ነው ማለት ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል ኦኬ ሶፋር አድቨርታይዝመንት እንትን አላልንም አልሄድንበትም አድቨርታይዝ ለማድረግ አልሞከርንም ነው ጀስት ክላይንቶችን እነሱም አፕሮች የሚያደርጉናሉ እኛም አፕሮች የምናደርጋቸዋሉ እና እየሄደን ሰርቪሳችንን እነግራቸዋለን። እና ደግሞ ኢትስ አ ሪል ፔን ፖይንት ነው ለነሱ። ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም እና ስ ሉዝ ነገር ለነሱ ኦልሶ ደግሞ በዶላር ነው የሚከፍሉት። ዶላሩን ማግኘት እሱ ራሱን ይቻላል፣ ሌላ ፔን ነው። ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥረው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል። ሶሉሽኖች በስንት ስታርት እስኪያገኙ ማለት ነው። እና እነዚህ እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘ ናቸው። ሶ እንደዛ ነው እስካሁን ድረስ ክላይንቶቻችንን ስናገኝ የነበረው። አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ፣ እነ ዛይሮይድ አሉ ናሽናል አይዲ አዲስ የተቋቋመ ገቨርንመንት እሱም አለ። እና እነዚህ እና ትንንሾችም እንደዚህ የፉድ ዴሊቨሪ ላይ ምናምንም የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። እየመጡም ያሉ አሁን ሲስተማቸውን ኢንተግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው ያ እነዚህን ይመስላሉ። የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብዓት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል። ሶ ያ ቴሌግራም ላይ ቅድም ሽን ያደረጉት ሰው ሁሉ ማግኘት ይችላል ያልኩት። አይ ቲንክ ሀገር ውስጥ እዚህ የሚጠቀ በኮል ሴንተር ሆነው የሚሰጡ አፋላጊ ምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ፣ የት አካባቢ ነው የሚገኘው፣ እንዴት አድርጌ አክሰስ ማድረግ እችላለሁ ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይድ የሚያደርጉ አሉ፣ የተለያዩ ካምፓኒዎች። እና የእኛ አላማ ምንድን ነው? ይህንን ራሱ ፍሪ ዛው ቴሌግራም ላይ ሰው በቀላሉ እናያገኝም፣ ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል፣ ስለ ካምፓኒ ዲቴል ሊሆን ይችላል፣ የት አካባቢ ይገኛል ምናምን የሚሉ ነገሮች እኛ ጋ ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራን ነው። ለሶሳይቲ ጉድ ሰርቪስ ብለን እናስባለን። ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል እና ኢቨን ዋን ስቴ ፈርዘር ወስደን ነው ኤቲኤሞችን ሊሆን ይችላል ባንክ ብራንቾችን ሊሆን ይችላል አካባቢ ላይ ምን አለ እንደውም ለክራውድሶርሲንግ ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ፣ ዛት በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው በዛ በሚያገኙት ነገር ያንን ነው የምናቀርበው። የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግ በጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች። ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። በሁለት ነገር እናየዋለን። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም አቅጣጫዎችን በሀገር ሰው ሲሰሩ ቶታሊ ዲፍረንት። የጉግል ማፕ አንዳንድ ሎኬሽኖችን ሚስ ሊያደርግ ይችላል። ሆነስሊ ኮስት ዋይዝ በጣም ይገርመና ኮስት ወዝሎት እና ቀድም በምህረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ችለናል። በአጠቃላይ ይሄን ይመስላል ከነሱ ጋር ስንሰራ የነበረው ቀየር ወደ ገበታ ማብስ ስንቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኤፌክቱን ነው ማየት የሚችሉት። ኤፌክቱን ለስ ሞር ዲቴልድ የሆነ በሀገርኛ ቋንቋ የተሰራ ሎኬሽኖችን በኢዝሌ ማግኘት የሚችል ዳታ ቦታ ተጨምሮ ማግኘት ይችለዋል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኢፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትን ክፍተቶች ከና በምህረቱ ጋር ሆነን ፊል ያደረግን እንግዲህ እንደ ማሻሻያ እያረገ አንድ ላይ እየሰራን ያለ ነው። የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰን ምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማብስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጭ በሚኖሩት ስራዎች ላይም ገበታ ማብስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት። አዲካ ታክሲም እዚህ ሎካሊ ነው ደቨሎፕ ያደረግነው ሲስተሙ ሰው ለሎካል ታለንት የተለየ ፍላጎት ስላለን እና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ ዋይ ዶንት ዊ ጊቭ ኢት ቻንስ እድል ለምን አንሰጠውም? ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግ ነው። ብዙ ራሱ ቴስት አላደረግ ነው። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል። እና ለእኛ ከሚያኮራን ነገር ከወጣቶች ጋርን መስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ የምንከፍለው በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው ፕላስ ቀንሶልን ነው ኦን ቶፕ ኦፍ ዛት ደግሞ ሪሲትም እናገኛለን እዚሁ ማለት ነው ከገቢዎች ጋር እሱ ማወራረድ እንችላለን አዲካ ታክሲም ሌላ አገር ላይ የሄድን ስለሆነ አሁን ሳውት ሱዳን ጁባ ካምፓላ ኡጋንዳ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል ኦልሬዲ የሉሳካውን ሎንች አድርገናል። ገበታ ማፕንም እዛው ይዘን ሄዳለን ብለን ነው ምና የገበታ ማፕስ አጋር መስራች በምህረትህ ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን በጥቂት ዓመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ የመጨረሻው ዘገባችን ወደ ናይጀሪያ ይወስደናል። የቻይና ኩባንያዎች የናይጀሪያ መሀንዲሶች ከገበያ እያስወጡ ነው ይለናል ዘገባችን። የምህንድስና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን፣ አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ትላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል። ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸው። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ የግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት። የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓውያን አቆጣጠር ከመስከረም 2021 ጀምሮ ናይጄሪያ ከቻይና የተበደረችው ገንዘብ መጠን አራት ነጥብ አንድ ቢሊዮን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች መዋሉን የናይጄሪያ ዕዳ አስተዳደር ጽህፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ፣ ከቻይና የተገኘው ብድር መንግስት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ። ቻይና ብድሩን ትሰጣለች፣ ነገር ግን የብድሩ ውሉ መመሪያና ተግባበር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሠረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍርሃቱ ምንድን ነው? ይህንን ዕዳ መክፈል ካልቻልን ቀጥሎ የሚመጣው መንግሥት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው። የናይጀሪያ መሀንዲሶች ማህበር ፕሬዝዳንት ታሲዮ ሳአድ ጊዳሪ ውዲን የናይጀሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ። መንግስት ሁም ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለ ነዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን። የአሜሪካ ድምጽ ናይጄሪያ የሚገኘውን የቻይና ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ይፈጽመናል። የደንገረመው መሰናዶን በመምራት ኤልያስ አስማሪያ፣ በቅንብሩ አብረናችሁ ነበር። በንገውም ምሽት እንገናኝ። ጤና ይስጥልኝ።